Jiet t-grajna uh, affar kill l-Presidentu t t ተፈናቃዮች ገለጹ። የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት አቶ ጌታቸው ረዳ ባለፈው ረቡዕ፣ ሐሙስ መስከረም 22 ቀን 2017 ዓ.ም በአፋር ክልል ያደረጉትን ጉብኝትና ተደረሰባቸው የተባሉ ስምምነቶች ተስፋ እንዳጣሉ እንዳሳደሩባቸው በመቀሌ አካባቢ የተጠለሉ የአብአላ ተፈናቃዮች ተናግረዋል። ችግር ውስጥ እንደሚገኙ የገለጹት ተፈናቃዮቹ ስምምነቱ ቶሎ እንዲተገበርም ጠይቀዋል። ሙሉጌታ ጽሀ ዘገባለሁ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝደንት ጌታቸው ረዳ የመሩትና ረቡዕ መስከረም 22 ቀን 2017 ዓ.ም ተምረት በሰመራ ጉብኝት ያደረገው የልኡካን ቡድን ክልሉን ከአፋር ክልል የሚያዋስኑ ሶስት ዞኖች አስተዳዳሪዎች ጭምር የተካተቱበት ነው። አቶ ጌታቸው ከአፋር ክልል ፕሬዝደንት ሐጅ አወል አርባና ከክልሉ አመራሮች ጋር ያካሄዱት ውይይት ከሰሜን ኢትዮጵያው ጦርነት በኋላ የመጀመሪያው ነው። በጦርነት ምክንያት ከአብዓላ የተፈናቀሉና በመቀለ አካባቢ የተጠለሉ የትግራይ ተወላጆች ታዲያ ጉብኝቱና የተደረሰባቸው የተባሉ ስምምነቶች ተስፋ እንዳሳደሩባቸው ተናግረዋል። አቶ በላይ ኪዳነ ከአፋር ክልል አብዓላ ወረዳ ተፈናቅለው በመቀለ ከተማ ኩሓ ክፍለ ከተማ ተጠልለው መኖር ከጀመሩ ሶስት አመታት እንደሞላቸው ገልጸው መንግስት ለተፈናቃዮች የሚሰጠው ትኩረት አነስተኛ ሆኖ ቆየቱን ይናገራሉ። ከማንንም ቦታ ከፖለቲካ ማንም ነጻ ነው። እኛ ግን በብሄር ተኮር ነው የተፈናቀለ ነው። እኛ ግማሹ ንግድ ላይ ግማሹ ማሳው ላይ ግማሹ ትምህርት ቤት ላይ እያለ ነው የተፈናቀሉ። ስለዚህ ችግር ስለሚያሳሉት ያ ህዝብ ደግሞ በኢትዮጵያዊነቱ ሆኖ መንግስት አይቶ ሰው ነው። ከአብዓላ ወረዳ የተፈናቀሉና እስካሁን ወደ ቀያቸው ያልተመለሱ ከአስራ ሶስት ሺህ በላይ ተፈናቃዮች እንዳሉ የሚናገሩት አቶ በላይ ተፈናቃዮችን ስለመመለስ በሁለቱ ክልሎች አመራሮች መካከል ውይይት መጀመሩ ተስፋ እንዳሳደረባቸው ገልጸው፣ ተግባራዊ እንዲሆንም ጠይቀዋል። ጊዜዊ ተስፋ ስላለን እኛ አሁን ይህን ተስፋ ሙሉ ተስፋ እንዲሆኑ እንመኛለን፣ መሬት ላይ ወርዶ ሲፈጸሙ ለእኛ ሙሉ ተስፋችን ሙሉ የተካሄደው በሰመራና በአፋርና በትግራይ የተካሄደው ድርድር ለእኛ በጣም ጥሩ ስሜት ነው የሰጠን። ጥሩ ተስፋ ነው የሰጠ ነው። ያ ስሜት ግን ህጋዊ ሆኖ መሬት ወርዶ አቶ ግርማ አብርሃ ደግሞ ዘላቂ ሰላም የሚሰፍ ነው የመንግስት ለመንግስት ግንኙነት ወደ ህዝብ ለህዝብ ሲሸጋገር ነው ብለዋል። አሁን የተጀመረው የሰላም መድረክ ጀምሮ ማቋረጥ ሳይሆን ወደ ህዝብ ነው መውረድ ያለበት። የአፋርና የትግራይ ህዝብ በተለይ ደግሞ የባህላ የትግራይ ተወላጆችና የአፋር ህዝብ ለየት ባለ መንገድ የተዋለደ የተዛመደ አብሮ ለዘመናት የኖረ ወንድም ህዝብ ነው። ፖለቲካው በፈጠረው ጉዳይ የተፈጠሩ ችግሮች አሉ። ለእነሱ ዘላቂ የሆነ መፍትሄ በመስጠት የህዝብ ለህዝብ መድረኮችን በመስጠር ህዝቡን በማቀራረብ መንገዶችን ክፍት በማድረግና የሚፈጠሩ ችግሮችን በሀገር ሽማግሌም የሆነ ህገ መንግስት በሚለው መንገድ እልባት በመስጠት የህዝቡን ሰላም ማስፈንና ወደ ልማት የሚገባበትን መንገድ መስጠር ነው። ከዚህ በኋላ ጦርነቱ መሰደዱ ይብቃ ነው የእኛ ፍላጎት። የሁለቱ ክልሎች አመራሮች የሰሜን ኢትዮጵያው ጦርነት ከተቀሰቀሰ ጊዜ አንስቶ በተለያዩ ጉዳዮች ሲወነጃጀሉ ቆይተዋል። በህወሀትና በፌዴራል መንግስት መካከል የሰላም ስምምነት ከተፈረመ በኋላ መጠነኛ አለመግባባቶች ታይተዋል። በትግራይ ክልል ደቡባዊ ዞን ራያ አዘቦ ወረዳ ግንቦት 12 ቀን 2016 ዓ.ም በከብት ጥበቃ ላይ የነበሩ ሰባት ሰዎች ከአፋር ክልል ዘልቀው የገቡ ባሏቸው ማንነታቸው ባልታወቁ ታጣቂዎች መገደላቸውን የወረዳው አስተዳዳሪ ተናግረው ነበር። የአፋር ክልል በሰነዘረው ተመሳሳይ ውንጀላ ከአጎራባች የትግራይ ክልል ተወላጆች ወደ አፋር ክልል ተሻግረው የተባሉና ማንነታቸው በግልጽ ያልተለዩ ታጣቂዎች ግንቦት 13 ቀን 2016 ዓ.ም ጋሌ ወረዳ ፈጸሙት በተባለ ጥቃት ሶስት ሰዎች መገደላቸው አስታውቆ ነበር። አቶ ጌታቸው ረዳ የመስከረም ሃያ ሁለቱ ውይይት አስመልክተው በፌስቡክ የማህበራዊ ትስስር ገጻቸው ባሰፈሩት መልእክት በጦርነት ምክንያት የተፈናቀሉትን በመመለስ የህዝብ ለህዝብ ግንኙነት በማስጀመር እንዲሁም ሰላም ጸጥታና ልማትን በጋራ በማረጋገጥ ጉዳዮች ላይ በጋራ ለመስራት መስማማታቸውን አመልክተዋል። የተዘጉ መንገዶች እንዲከፈቱ ለማድረግና ፖለቲካዊ ጥያቄ ያላቸው ድርጅቶች ወደ ሰላማዊ ሂደት እንዲገቡ በጋራ እንሰራለን ብለዋል። አቶ ጌታቸው የአፋር ክልል ኮሚኒኬሽን ጽህፈት ቤት ባወጣው የጽሁፍ ዜና በበኩሉ የሁለቱም ክልሎች አመራሮች በተወያዩበት ጊዜ የአፋር ክልል ፕሬዚደንት ሐጂ አወል አርባ ጎረቤታሞች በሆኑ የአፋርና የትግራይ ክልል ህዝቦች መካከል የሰላምና ጸጥታ ችግሮች በመፍታት የህዝብ ለህዝብ ግንኙነቶችን ለማጠናከር እንሰራለን ማለታቸውን አስታውቋል። ለአሜሪካ ድምፅ ሙልጌታ ጽብሃም መቀለም